ኮሬ ዞን ታጣቂዎች ፈጸሙት በተባለ ጥቃት ሁለት አርሶ አደሮች መገደላቸው ተገለጸ። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ በኦሮሞ ነፃነት ታጣቂዎች ተፈጸመ በተባለ ጥቃት ሁለት ሰዎች ትላንት መገደላቸውን ነዋሪዎችና ቤተሰቦች ለአሜሪካ ድምጽ ተናግረዋል። የኮሬ ዞን ቆርካ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ ከብቶቻቸውን ሲጠብቁ ነበሩ ያሏቸው ሁለት ሲቪሎች ከኦሮሚያ ክልል ምዕራብ ጉጂ ዞን ወሰን የተሻገሩ ታጣቂዎች ናቸው ባሏቸው ታጣቂዎች መገደላቸውን አስታውቀዋል። በግድያው ስሙ ተነስቶ ክስ የቀረበበት ወይም የተወነጀለው የኦሮሞ ነጻነት ሰራዊት ታጣቂዎች ቃል አቀባይ መሆናቸውን የገለጹት አቶ እጅረኛ ጉደታ ታጣቂዎቻቸው ሲቪሎችን ኢላማ እንደማያደርጉ ገልጸው ክሱን አስተባብለዋል። በአካባቢው ታጣቂዎቻቸውም እንደሌሉ ተናግረዋል። ዮናታን ዘብዲዮስ ነው ዘገባውን ያጠናቀረው፣ ዝርዝሩን ያቀርበዋል። ትላንት ማክሰኞ ታህሳስ 19 ቀን 2017 ዓ ም ከኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳም ወደ ደቡብ ኢትዮጵያ ክልል ኮረ ዞን ጎርካ ወረዳ ጃሎ ቀበለ ዘልቀው ገቡ የተባሉ የኦሮሞ ነፃነት ሰራዊት ታጣቂዎች ሁለት ሰላማዊ አርሶ አደሮችን ገድለዋል፣ ሲሉ የቀበሌው ነዋሪና የሟች አድማስ አሰፋ ቤተሰብ የሆኑት አቶ ዮሴፍ ዮሐንስ ለአሜሪካ ድምጽ በስልክ ተናግረዋል። ሰዋት ትናንትና አመት በዓልን ስለነበረ ከብቶቹን ውሃ አስጠጥቼ ምናምን በጊዜ ወደ ማሄድ ይመጣለ ምን ነገር ከብቶቹን ውሃ ለማጠጣት በሄደበት ቦታ ነው ይህ አይነት ግድያ የተፈጸመበት ማለት ነው። ሰው ሰላም ነው ብሎ ከቤት ወጥቶ የራሱን ከብት እንትን ለማገድ ምናምን ዶ እዛ ሞቶ የራሰ ብቻ ነው በት እየመታለሁ። ለምን እንደሆነ መንግስት ይህን ነገር ችላ ያለ ይመስለኛል። ያው እኛ ምንሆነውን አተናል። አቶ ዮሴፍ በበዓል ቀን የቀብር ስነ ስርዓት ፈጽመን ለቅሶ ተቀምጠናል ሲሉ አክለዋል። ቤተሰባችን ነው በዘመዳችን እኮ ለቅሶ ነው ተቀምጥ ነው በጣም ነው የሚያሳዝ ነው። ተገደሉ ከተባሉት አርሶ አደሮች ውስጥ ሁለተኛው አቶ አንታዮ ዦላ የከረዳ ቀበሌ ነዋሪ እንደነበሩና ከብቶቻቸውን ሲያግድ ውለው ውሃ አጠጥተውም ወደ ቤታቸው ሲመለሱ መገደላቸውን የቀበሌው ነዋሪም አቶ ገለታ ጌታቸው ለአሜሪካ ድምጽ በስልክ ገልጿል። ከብቶቹን አሰማርተው ኖርማሊ ከበረት ነው ከብቱን እንትም ለነበረውና ቀን በሰላም ሲጠብቅ ከዋለ በኋላ፣ አመሻሽ ላይ ወደ አስራ ሁለት ሰዓት ተኩል አካባቢ ከብቶቹን ወደ በረት እየመለሰ በነበረበት መሀል ላይ አድፍጠው ይጠብቁታል። ሟቹ እንግዲህ አላያቸውም፣ አልጠረጠረም። ወደ ታች በቃ ድረሼ መሆኑን ያለ ሌሎች ያሉበት አያለሁ ብሎ ሄደበት ወደፊት እሱ ካለህ በኋላ ነው ከኋላ እግሩን በጤት ቀልጥመው የሚያስቀምጡትና እስከዚህ ድረስ እግሩን ተመቶ እስከተቀመጠ ድረስ እነሱ አልወጣም መተው ይደርሱታል። እግሩን መተው ደረሱና በጀርባው በግራ ጎኑ በኩል በጤት ይመቱታል። ግድያው የተፈጸመው ኢሰብአዊ በሆነ ሁኔታ ነው ሲሉም አክለዋል። እንዳልኩ መጀመሪያ እግሩን ጠልጥመው ነው ያስቀመጡት እና ነርሱ ሳይወጣ መተው ከደረሱ በኋላ ነው በደረት በጤት ከመጡ በኋላ በጣም በሚሰቀጥጥ ሁኔታ የገደሉት ያው ዛሬ የጎርካ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ብሩካ የለም ሁለት ሰላማዊ ሰዎች በታጣቂዎች ስለመገደላቸው ለአሜሪካ ድምፅ አረጋግጧል። ከምዕራብ ጉጂ ዞን ውስጥ የሚንቀሳቀሱ የታጠቁ ኃይሎች የፈጸሙት ችግር ነው። የተፈጸመው ችግር ሁለት ቀበሌ ላይ ነው። በእኛ ወረዳ ተረዳ ቀበሌ ላይ እና ገመው ቀበሌ ላይ ትንሽ ከዚህ በፊትም የጸጥታ ስጋት ያለባቸው እና ሰዎች የተፈናቀሉባቸው አካባቢዎች ናቸው ሁለቱም ቀበሌያት። እና ንጹሃን አርሶ አደሮች ራሳቸውን ከፍ እያገዱ ባሉበት ነው፣ ጸረሰላም ኃይሉ መጥቶ ጥቃት የተሰነዘረባቸው ሁለቱም እዛው ጥቃት የተሰነዘረባቸው ቦታ ላይ ሕይወታቸው ማለፍ ችሏል። ኋላ የጸጥታ ኃይል ደርሶ አስከሬን ማንሳት ስራ ሰርቷል። ታጣቂዎች ጥቃቱን የፈጸሙት ትላንት ረፋድ አራሳትና አስራ አንድ ሰዓት ገደማ መሆኑን ገልጸው ከጊዜ ወደ ጊዜ በሲቪሎች ላይ የሚደርሰው ጥቃት እየጨመረ መሆኑን አክሏል። ትናንትና የተፈጸመው ግድያ በአካባቢው በድምቀት በሚከበረው የገና በዓል ላይ መጥፎ ጥላማ ጥላቱን የቀበሌዎቹ ነዋሪዎችም በሀዘን ማሳለፋቸውን ጠቁሟል። ጉዳዩ ደግሞ ከበዓል ጊዜም ስለነበረ ትንሻው በሰላማዊ መንገድ በዓሉ ያልፋል ብሎ ጠብቆ በደስታ ዝግጅት እያደረገ በነበረበት ጊዜ ነው ይሄ ሀዘን የገጠመን። ስለዚህ እንደ መንግስትም፣ ያው ጉዳዩ አድፍጦ የተፈጸመ ጉዳይም ስለነበር ክስተቱ ከተከሰተ በኋላ ነው የመንግስት ኃይልን በርሶ ጉዳዩን አይቶ አስከሬን አንስቶ ለቤተሰብ ማስረከብ የቻለው። የአይነት ችግር ነው የተፈጠረው። ወረዳችን አቶ ብሩክ ጥቃት ፈጻሚዎች በኦሮሚያ ክልል ምዕራብ ጉጂ ዞን ውስጥ የሚንቀሳቀሱም ታጣቂዎች ናቸው ነው ያሉትም። በአካባቢው በተደጋጋሚ ይፈጸማል በሚባለው ጥቃትና ግድያም የሚወነጀለው የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ጅረኛ ጉዴታ ይሱን አስተባብሏል። በመሰረቱ በእኛ በኩል ታርጌታችን የታወቀ ነው። ሲቪሊያን መቼም ቢሆን ታርጌታ ማለት ነው። አሞ ደግሞ መንግስት የኦሮሞ ነጻ ስም የነበሩ ባለፈው ታህሳስ 13 ቀን 2017 ዓ.ም ምት በኮሬ ዞን ጎርካ ወረዳ ሁለት ሲቪሎች በተመሳሳይ ሁኔታ መገደላቸውን ነዋሪዎችና ቤተሰቦቻቸው መናገራቸውን መዘገባችን አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳ።